አቶ ግንቡ መኮንን የሕግ ባለሙያና በአሁኑ ሰዓት በግል በጥብቅና ሙያ በማገልገል ላይ የሚገኙ የዶክተር መሰረት የልጅነት ዘመን ጓደኛ እውቁ አንጋፋ ድምፃዊ ተሾመ ያሰገድ እንዲሁም የልጅነት ጓደኞች ውስጥ አንዱ። ሁለታችሁም ረዘም ያለ እውቅያ እንዳላችሁ ተረድቻለሁ። የምንነጋገርበት ርዕሰ ጉዳይ ደግሞ ብዙ ዓመታት ወደ ኋላ የሚወስዳችሁ ይመስለኛል። የዶክተር መሰረት ቸኮልን ህይወትና ስራ መለስ ብለን የምንመለከትበት የምንዘከብርበት ልዩ ፕሮግራም ነው። ለመሆኑ ዶክተር መሰረት ማን ነው? የልጅነት ጊዜ ትውስታዎቹ የልጅነት ጊዜዎቹ ምን ይመስሉ ነበር? የተማሪ ቤት ሁለታችሁም የተማራችሁበት ትምህርት ቤት ዶክተር መሰረት ከተማሩበት የቀድሞ መርሃ ውራን ተማሪ ቤት እና እንዲሁም የኮሌጅ ቆይታን እንመለከታለን። ከአዲስ አበባ ልጀምር። እስኪ አቶ ግንቡ ዶክተር መሰረት እንዴት ያስታውስታል? ከመሰረት ጋር ቀደም ብለህ እንደተናቀው ለረጅም ጊዜ ነው የምንተዋወቀው። እሱም እኔም ተሰበታ ቀዳማዊ ኃይለ ሥላሴ ምራ ውራን ትምህርት ቤት እዛ ነው የተገናኘ ነው እስከ መጨረሻው ወደ እናንተ ሀገር ከመጣ ድረስ ትምህርት ምክንያት አብረን ነበርን ማለት ይቻላል። በተለይ በተማሪነት ዘመን አንድ ቤት ተከራይቶ እስከ መኖር ድረስ አብረን ነበርን እና በቅርብ እንተዋወቃለን። ከጓደኞቹ አንዱ ነኝ። እንግዲህ እሱን የማስታውሰው በብዙ መልኩ ነው። በመጀመሪያ ደረጃ እንግዲህ በነገራችን ላይ እንዲያው አብረን እንማር ተማርናል እንጂ በእድሜው ትንሽ ከኛ አነስ ይላል እና የታላቅና የታናሽ ወንድማማችነት ያህል የእድሜ ልዩነት አለ። ከሁላችን በዚያው ጊዜ ከነበር ነው ትንሽ አነስ ይላል እድሜና ሰበታ በነበርንበት ጊዜ እንግዲህ ሰበታ አዳሪ ትምህርት ቤት ነው በወቅቱ ከአንድ እስከ ስድስት ያስተምራል። በዛ ጊዜ እንደ ማንኛውም ሕጻን ልጅ ብዙ ጨዋታ ያበዛ እንደነበር አስታውሳለሁ። ያው ማንኛውም ልጅ እንደሚያደርገው ትንሽ የእሱ በርከቴን ነበረ፣ ከአንድ እስከ ስድስት በነበረ ጊዜ ማለቴ ነው። ከዛ በኋላ ስድስተኛ በኋላ ሰባተኛ እና ስምንተኛ እዛው የመንግስት ትምህርት ቤት አለ፣ ሙሩ ቤት ሀገር የሚባል። እዛ ተምረን ከዘጠነኛ በኋላ ግን አዲስ አበባ መተን የተማርነው እና በዚህ ጊዜ ውስጥ ነው እሱን ማስታውሰው። በዋነኝነት በተለይ ከሁለተኛ ደረጃ ትምህርት ቤት በኋላ እጅግ በጣም በትምህርቱ ላይ ከፍተኛ ትኩረት የሚሰጥ ከራሱም አልፎ እኛንም እንዲያው በእድሜ ከፍ ያለውን ሳይቀር የሚያበረታታ እና ታዛዣችንም ነበር። ታዛዥነቱን የምንገልጽበት እኛ እንግዲህ ስንማር በነበረው ሁኔታ ክፍል ውስጥ ብላክቦርድ ላይ የሚጻፈውን ነገር የክፍል ጓደኞቻችን በደብተር ከጻፉ በኋላ እኛ ከነሱ ነው ወደ ብሬል የምንገለብጠው እና ይህን ሁሉ ይሰራልን የነበረው እሱ ነው የራሱን ገልብጦ ጨርሶ እኛ የምናሰራው የነበር ነው። እሱን ነው እና በትምህርቱ እጅግ በጣም ትኩረት የሚሰጥ፣ በወጣትነት ዘመን ሁላችንንም ይፈትኑን የነበሩ አንዳንድ ተጓዳኝ ባህሪያት እሱ ጋር አልነበሩም እና ለትምህርቱ እጅግ ከፍተኛ ትብደት የሚሰጥ ታታሪ እና ታዛዥ ልጅ ነበረ። በእነዚህ ነገሮች ያስታውሳል። እንግዲህ አንዳንድ እያን የልጅነት ጊዜ ትውስታዎቻችሁን መልከት እናደርጋለን። የትምህርት ቤቱንም እናነሳለን። ወዲህ ወደ ዩናይት ስቴትስ ልምጣ። አንጋፋ ድምጻዊ ተሾመ አሰግድ፣ ቀደም ብዬ አስታወቅ ያለው አንተም ከዶክተር መሰረት ጋር የልጅነት ገጠመኞች የልጅነት ትውስታዎች አሉ። በተመሳሳይ ሁኔታ ተመሳሳይ ትምህርት ቤት ነበራችሁ። እስኪ የአንተንም ትውስታዎች ፈንጠቅ አድርግ። ዶክተር መሰረትን እንዴት ነው የምታስታውሰው? ዶክተር መሰረትን እኔ የማስታውሰው እንግዲህ ሰበታ መራውራን ትምህርት ቤት በምገባበት ጊዜ አስራ ዘጠኝ ስልሳ ስድስት እንደ ፈረንጅ አቆጣጠር ሴፕቴምበር ላይ ያኔ ነው። እኔ ገና ሀቢ የሰበታ የጀመርኩት የዛን ጊዜ በእኔ እድሜ ከንቢቀራርብ እኔ አንድ ሁለት ሶስት ዓመት ብበልጠው ነው። የዛን ጊዜ እንግዲህ እኩያ የሆነ የማገኘው እሱ ከእሱ ጋር ነው እና መጫወትም እንደ ልቤ መዝናናው ከእሱ ጋር ነበረ በትምህርት ቤት ቀደም ብሎ እንደተነገረው ሁሉ አዳሪ ትምህርት ቤትም ሆኖ ዶርሚቶራችን አንድ ላይ ነበር እንደ አጋጣሚ የሆነው አንድ አንድ አንድ አይነት ዶርሚቶሪ ውስጥ ነበርና እንግዲህ በዚህ በዚህ ከመሰረት ጋር ብዙ ነገር ብዙ ደስ የሚሉ የማይረሱ ብዙ ትዝታዎች አሉ ይሄ ነው ይሄ ነው ብሎ ለመናገር አሁን ጊዜውም አይበቃም እንጂ ከዛም ደግሞ አልፎ ያው ሀይ ስኩል በሚገባበት ጊዜ አዲስ አበባ ከአብረን ከመጀመር እና በወጣትነት እድሜያችን ደግሞ ብዙ ብዙ ው ደስ ደስ የሚሉ የምረስ የሆኑ ነገሮችን የመጫወት የማሳለፍ እንደእነዚሁም ደግሞ መሰረትን እኔ በጣም የማደንቅበት ሌላው ትልቁ ነጥብ በልጅነቱ ጀምሮ የማንበብ ችሎታውን ያዳበረ እኔን ያስገረመኝ ሰው ቢኖር እሱ ነው። በዛ በትንሽ ነ እድሜው ሪደርስ ዳይጀስት ወይም ሌላ ትልልቅ መጽሐፍ በምናነብበት ጊዜ እኛ እሱን ከኛ ጋር ተሻምቶ ያነባልና ይህ ሰው ይህ ልጅ እንዴት ነው እንዴት አንደርስታንድ ያደርጋል እኮ ራሴን ነው የምጠየቀው። ምክንያቱም ያስገርመኝ ነበረ የሚያነባቸው ነገሮች ሁሉ። ይሄ የትምህርት ቤት ቆይታችሁ ቀደም ብለን ባነሳ ነው ገና አንደኛ ደረጃ ትምህርት በምትከታተሉበት ልዩ ፕሮግራም ባለበት የሰበታ ቀዳማዊ ኃይለ ሥላሴ መራ ውራን ትምህርት ቤት ብቻ ሳይሆን ወደ ኮሌጅም ተሸጋግረዋል። ለአድማጮች እግረ መንገዴን ለመግለጽ እርስዎ የህግ ባለሙያ ኖት፣ በአዲስ አበባ ዩኒቨርሲቲ የህግ ሙያ ትምህርት ተምረው ተመርቀዋል። በዛም ሙያ ነው እያገለገለው ያሉት። ልክ ነው፣ ልክ ነው። እንግዲህ ወደ ኮሌጅም ይሄዳል። እውቂያችሁና ምዳችሁ ጓደኝነታችሁ፣ የእድሜ ከፍና ዝቆ የታናሽ እና ታላቅ ወንድምነቱ እንዳለ ሆኖ ነገር ግን ኮሌጅም የቀጠለ ይመስለኛል። እስኪ ያጫውቱ። ነው ለአቶ ግንቡ ጥያቄን ወረወርኩ እንጂ መልሱን አላገኘንም። አቶ ግንቡና ድምጻዊ ተሾመ አሰግድ ግሩም ትውስታዎቻቸውን ያጫውቱናል። አድማጮች በርከት ያሉ ናቸው ዝግጅቶቻችንና ጊዜ እንዳለን ከአቶ ተሾመና ከአቶ ግንቡ ጋር እንቆያለን። ከዚያ በፊት ግን ሌሎች በርከት ያሉ ዝግጅቶች ስላሉን እነሱ ጋር ነው የምናመራው።